ለጋዜጠኞች መብት የሚሟገተው ይህ ድርጅት ጋዜጠኞቹ እንዲፈቱ የጠየቀው የኢትዮጵያ መንግስት በወንጀል ድርጊት የተፈረደባቸውና በአቃቤ ሕግ ጉዳያቸው ተይዞ በስር የሚገኙ የፖለቲካ ፓርቲ አባላትንና ግለሰቦችን ለተሻለ ሀገራዊ መግባባትና የፖለቲካ ምህዳሩን ለማስፋት በሚል ክሳቸው ተቋርጦ በምሕረትና በይቅርታ እንዲፈቱ መወሰኑን ተከትሎ ነው። የድርጅቱ የአፍሪካ ተጠሪ መሊሳውን መቹበር እንደገለጹት ይህ የመንግስት መግለጫ ስለ ጋዜጠኞቹ መብት ለመጠየቅ ለድርጅታቸው ጥሩ አጋጣሚ ነው። እነዚህ የታሰሩ ጋዜጠኞች እንዲፈቱ እንጠይቃለን፣ ምክንያቱም ይህ የእኛ ዋና ኃላፊነት ነው። እንደምታውቁት እኛ ለመረጃ ነጻነት ነው የምንታገለው። እንደምናስበው የጋዜጠኞቹ መለቀቅ ለዲሞክራሲና ለፖለቲካ ምህዳሩ መስፋት በጣም ጠቃሚ ነው። ኢትዮጵያ የተወሰነ ቁጥር ያላቸውን የፖለቲካ እስረኞች እንደምትለቅ ጠቅላይ ሚኒስትሩ አስታውቀዋል። እናም የጋዜጠኞቹን መለቀቅ ለመጠየቅ ለእኛም ጥሩ አጋጣሚ ነው። ሀገራዊ መግባባትና የፖለቲካ ውይይት ለመክፈት የእነዚህ ጋዜጠኞች መፈታት ጥሩ ጅምር ነው። የኢትዮጵያ መንግስት በመቶዎች የሚቆጠሩ እስረኞችን ለመልቀቅ መዘጋጀቱን ጥሩ ጅምር ነው ያሉት ኃላፊዋ፣ ይሁን እንጂ እስክንድር ነጋ፣ ውብሸት ታዬና ዘላለም ወርቅ አገኘሁን የመሳሰሉ ጋዜጠኞችና የድህረ ገጽ ጸሀፊያንን በዚህ ምህረትና ይቅርታ ተካተው ሊፈቱ ይገባል ይላሉ። እነዚህ ጋዜጠኞች በጎርጎረሳዊ ዘመን ቀመር በ2009 ዓ ም በወጣው የሀገሪቱ የጸረ ሽብር ህግ ተከሰው የተፈረደባቸው ናቸው በሚል ከሰሞኑ ይቅርታና ምህረት አለመካተታቸው አግባብነት የለውም ሲል ድርጅቱ ተችቷል። በሀገሪቱ የተሻለ ብሔራዊ መግባባትና ፖለቲካዊ ውይይት ለመክፈት ከተፈለገ ጋዜጠኞቹ በመጻፋቸው ብቻ ለስር የተዳረጉ በመሆናቸው ሊፈቱ ይገባል ሲሉ ኃላፊው አመልክተዋል። እነዚህ ጋዜጠኞች ይፈታሉ ብለን እንጠብቃለን። የታሰሩት በጎርጎሪያኑ የዘመን ቀመር በ2009 በወጣው የጸረ ሽብር ህግ ነው። ጋዜጠኞቹ የታሰሩበት ምክንያት ደግሞ መንግስትን የሚተች ዘገባ ስለጻፉ ነው። እናም የመንግስት ፈቃደኝነት ሀገራዊ መግባባትና ጉዳዩ የሚመለከታቸውን ወገኖች በሙሉ ያሳተፈ የፖለቲካ ውይይት መክፈት ከሆነ ይህን ማሳየት አለበት ብዬ አስባለሁ። እነዚህ ጋዜጠኞች በዚህ ውይይት አስፈላጊ ናቸው። የታሰሩት በሚያስቡትና በሚያንጸባርቁት ሀሳብ ነው። እነዚህ ጋዜጠኞች በኢትዮጵያ ያለውን ሁኔታ በተመለከተ ለህብረተሰቡ መረጃ ለመስጠት በጣም አስፈላጊ መሆናቸውን መንግስት መገንዘብ አለበት። Uh, inform them on the situation uh, in uh, Ethiopia. እንደ ኃላፊዋ ያለ መረጃ ነጻነት በሀገሪቱ የታሰበው ለውጥ ሊመጣ ስለማይችል መንግስት በጉዳዩ ሊያስብበት ይገባል። ጋዜጠኛ እስክንድር ነጋ በውጭ ሀገር ለሚገኙ ኢትዮጵያንና ትውልድ ኢትዮጵያን መረጃ በሚሰጥ ኢትዮ ሚዲያ በተባለ ድረገጽ ላይ ይጽፍ እንደነበር መግለጫው አስታውሶ የጸረ ሽብር ህጉ ጋዜጠኞችን ለማፈን ውሏል ብሎ በመተቸቱ ብቻ ከጎርጎረሳዊው ሐምሌ 2012 ጀምሮ በ18 ዓመት እስራ ሰዓት መቀጣቱ አግባብነት የለውም ሲል መግለጫው አመልክቷል። ሌላው በድርጅቱ መግለጫ የተጠቀሰው ጋዜጠኛው እሸት ታየ ሲሆን ጋዜጠኛው መንግስትን የሚተች ጽሁፍ በመጻፉ ብቻ ከጥር 2012 ጀምሮ ለ14 ዓመታት የሚቆይ እስር መቀጣቱ ፍትሐዊ አይደለም በሚል ተችቷል። ከ2016 ጀምሮ ለአምስት ዓመታት ከአራት ወር የእስር ቅጣት የተፈረደበት የድረገጽ ጸሐፊ ዘላለም ወርቅአገኘሁም ቢሆን በዚሁ የጸረ ሽብር ህግ የሽብርተኛ ቡድን መደገፍ በሚል መታሰሩን ድርጅቱ ተቃውሟል። እነዚህ ጋዜጠኞች እና ሌሎች የድረገጽ ጸሐፊዎች መረጃ የመስጠት መብታቸውን ስለተጠቀሙ ብቻ በወንጀል ተከሰው ለእስር የተዳረጉ በመሆናቸው በአስቸኳይ ሊፈቱ ይገባል ሲል ድርጅቱ በመግለጫው ጠይቋል። ለዚህም ዓለም አቀፉ ማህበረሰብና ለመረጃ ነፃነት የሚታገሉ ድርጅቶች ድምፃቸውን ሊያሰሙ እንደሚገባ ኃላፊው አሳስበዋል።